በመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? ይቅር ያለን አምላካችን እግዚአብሔር እችን ዕለት በዕድሜያችን ላይ ጨምሮ ስሙ እንድንጠራ ቃሉ እንድንሰማ ሳይገባን የተገባ አድርጎ ቆጥሮ በቅድስናው ስፍራ ስለሰበሰበን አምላካችን መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በየጊዜው ለሕይወታችን የሚያስፈልገውን የቃሉን በረከት የማያጎድልብን አምላካችን እግዚአብሔር በቀሪው ሰዓትም እንደዚሁ በዕለት ተዕለት ክርስቲያናዊ ሕይወታችን የሚያስፈልገንን አምላካዊ መመሪያና የእሱ ፈቃድ የሚከናወንበት ሕይወት እንዲኖረን እሱ እግዚአብሔር ከእኛ ቀድመው የነበሩትን ቅዱሳንን ያስተማረ የመከረና የባረከ እኛንም በቃሉ ይባርከን። ዛሬ የምንማረው ትምህርት ባለፈው በተማርነው ትምህርት ላይ በመነሳት ይሆናል። እንደምታስታውሱት ባለፈው ሳምንት ትምህርታችን ስለ ጾም ምንነት፣ የጾም ትርጉም ምን እንደሆነ፣ ጾም የት እንደተጀመረ፣ ስንት አይነት አጽዋማት እንዳሉና የጾም በረከት ምን እንደሆነ ተምረናል። እንዲሁ ለማስታወስ ያህል ምናልባት የምታስታውሱ ካላችሁ ጥያቄ አንድ ሁለት ጥያቄ ጠይቃለሁ። ፈቃደኛ ናችሁ? እዚህ ጋር ጸጥ ያላችሁ። ስንት አይነት ጾም አለ? ስንታ አይነት ጾም አለ? ሰባት አይነት አጽዋማት አሉ። በቁጥር አንድ፣ ሁለት፣ ሦስት ብለን የምንቆጥራቸው ሰባት አጽዋማት አሉ። እነዚህ ሰባት አጽዋማት ምን ተብለው ይጠራሉ? የአዋጅ ጾም ተብለው ይጠራሉ። እናንተ ስትሳሳቱ ነው የምትሳሳቱ። ጾም ሶስት አይነት ነው። የአዋጅ ጾም፣ የግል ጾም፣ የንስሐ ጾም የአዋጅ በአዋጅ ማለት በቤተክርስቲያን መሪዎች ትእዛዝ በቀኑና ቤተ ክርስቲያን ውሳኔ እንዲጾሙ የታዘዙት ስንት ጾሞች ናቸው? ሰባት። ሁለቱ አንዱ በንስሐ አባት የሚሰጥ ሲሆን ሁለተኛው አንድ ክርስቲያን ሦስተኛው ማለት ነው። አንድ ክርስቲያን በሕይወቱ ከአቅሙ በላይ የሆነ ችግር በገጠመው ጊዜ እግዚአብሔር ፊት በጸሎት እንደሚቆም ሁሉ ያ ጸሎት ደግሞ በጾም ተደግፎ ሲቀርብ የበለጠ በእግዚአብሔር ዘንድ ተሰሚነት ስላለው በግል የሚጾም ጾም አለ። ከጿሚው እና ከእግዚአብሔር በቀር ያንም ጾም ማንም አያውቅ። እነዚህን አጧማት እንድንጾም የታዘዝነው አንድ ከጥሉላን ምግብ ለሰውነት ተስማሚና ገንቢ ከሆኑ ምግቦች ሁለት ከኀጢአት በሕግ በታወቁ ግዚያቶች በመጠበቅ በመጠበቅ ሕጉን ለሰራልን አምላክ ለእግዚአብሔር በመገዛት የምናቀርበው ልመና ነው። በዚህ ሁኔታ ራሳችንን እግዚአብሔር ፊት ካዋረድን በዚህ ሁኔታ ራሳችንን በአምላካችን ፊት ከጣልን አምላካችን እግዚአብሔር ባቀረብነው ጾም ብዙ በረከቶችን ይሰጠናል። ከነዚህም የእግዚአብሔር በረከቶች አንዱ በጠላቶቻችንም ሆነ በወዳጆቻችን ፊት የመፈራትና የመወደድን ሞገስ እግዚአብሔር ይሰጣል። ለዚህ ምሳሌ አድርገን የተመለከትናት ታላቋ ንግሥት አስቴር ያቀረበችው ጾም ምንም እንኳን ያለ ጊዜዋ በንጉሱ ፊት የመግባት ግዴታ ቢኖርባትም የቆመችው በጸሎት ተደግፋ በጸሎት በጾም ተደግፋ ስለነበረ ንጉሡ ያለ ጊዜው የሚገቡትን ሴቶች የሚገልበት ሕግ ቢኖረውም ንግሥት አስቴር ግን ምንም እንኳን ያንን ሕግ ብትተላለፍም እግዚአብሔር በንጉሱ ፊት ሞገስና ጸጋ ይሰጣት ዘንድ በወገኖቿ በኩል ጸሎትና ጾም ስለቀረበላት ንጉሱ አከበራት፣ ተቀበላት። እግዚአብሔር እኛንም ይቀበል። ሁለተኛው የጾም በረከት እግዚአብሔር አምላክ ፊት ራሳችንን በእውነት በጾም ካዋረድን አምላካችን እግዚአብሔር ከታዘዘ መቅሰፍት ይሰውረናል። ለዚህ የሰባ ነነዌ ወይም የነነዌ ሰዎችን ጩኸትና ልቅሶ አይተናል። ከሰው እስከ እንስሳ ድረስ ከአዋቂ እስከ ሕፃን ድረስ በሀገሩ ላይ ከታዘዘው መቅሰፍት እንዲድኑ ንጉሱ ባወጀው የጾም አዋጅ መሰረት የታዘዘው መቅሰፍት አይናቸው እየተመለከተ ተወግዷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ የእግዚአብሔር ፍርድ አይናችን እያየ ወደኛ ይቀርባል። የትም መፈናፈኛ አጥተን ግራ ገብቶን በቀጥታ በዚያ የእግዚአብሔር ፍርድ ልንቀጣና ፍርዱን ልንቀበል ራሳችንን ስናዘጋጅ አይናችን እያየ ያ የእግዚአብሔር ፍርድ ከፊታችን ይወገዳል። ስሙ የተመሰገነ ተመሰገነ ይሁን። ሶስተኛው የጾም በረከት የተሰወረ ምስጢር ይገልጻል። ይህን የንጉሥ ናቡከደነጾር ህልም ጠፍቶት በነበረ ሰዓት ዳንኤል የጾም ጊዜ ጠይቆ ባቀረበው ጾምና ጸሎት የተሰወረው የሕልሙ ፍችና ትርጉም አጠቃላይ ታሪኩ እንደ ተገለጸለት አይተናል። አራተኛ፣ በሕይወታችን የሚገጥመን እንቅፋት ለማስወገድ ኃይል ይሰጥናል። የቱንም ያህል ብንደክም፣ አቅማችን ቢያንስ፣ የተማመንባቸው ወገኖች ቢርቁን፣ ገንዘባችን በሕይወታችን ትርጉም ቢያጣ ወገኖቻችን ዘመዶቻችን፣ በእኛ ሕይወት ውስጥ ትርጉም ቢያጡ በእውነት በእግዚአብሔር ፊት ራሳችንን በጾምና በጸሎት ካዋረድን በዚያ እግዚአብሔር ኃይል ሆኖ ከወደቅንበት ያነሳል። አምስተኛው የጾም በረከት የአጋንንት ፈተና ድል የምነሳበት ጥበብ ይሰጣል። ለዚህ ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ሥጋ ተገልጦ ባጭር ቁመት በጠባብ ደረት ተወስኖ አርባ ቀንና አርባ ሌሊት ጾሞ በዲያብሎስ ሲፈተን ዲያብሎስን ድል ያደረገው በጥበብ ነው። እኛም ዛሬ በእውነት እግዚአብሔር ፊት ራሳችንን በጾም ካዋረድን ይህን የመሰለ እሱ ከሚያቀርብብን ፈተናዎች ለማምለጥ የምንችልበትን መንፈሳዊ ጥበብ እናገኛለን። ዛሬ የምንመለከተው እንግዲህ እንዲህ አይነት የእግዚአብሔር በረከት ያለበትን ጾም እንዴት መጾም አለብን? ሐዋርያው ቅዱስ ጳውሎስ በአንደኛው መቶ ክፍለ ዘመን ገና ክርስትና በዓለም ሳትስፋፋ ክርስቲያኖች በፍራትና በጭንቀት በሚኖሩበት ጊዜ ክርስትናን በአደባባይ መጥራት በሚያስገድልበትና በሚያሳስርበት ወቅት በሮም የነበረችዋን የእግዚአብሔርም ቤተ ክርስቲያን የቅድስናዋን ማጣት በእግዚአብሔር ፊት ለመታየት አለመቻለዋል የተገነዘበ ታላቁ ሐዋርያ ሰዎች በአምላካቸው በእግዚአብሔር ፊት ይዘውት በሚቀርቡት ቁርባን አማካኝነት የእግዚአብሔር የመለኮት ዓይኖች እንዲመለከቷቸው አቀራረባቸው ሶስት ነገሮችን ያሟሉ መሆን አለባቸው ይላል። ስንት ነገር? ሶስት ነገር ያስፈልገዋል? አንደኛው እግዚአብሔር በመለኮት ዓይኖቹ እኛን እንዲመለከተን በሮሜ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስ ሕያውም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራዬ እለምናችኋለሁ ይላል። ሰዎች ራሳቸውን በእግዚአብሔር ፊት አንደኛ ደስ የሚያሰኝ ልብ አድርጉ። አንደኛ ደስ የሚያሰኝ፣ ሁለተኛ ቅዱስ፣ ሦስተኛ ሕያው ሕይወት ያለው አድርጋችሁ አቅርቡ። ቅዱስ የሆነ ሕይወት ያለው ደስ የሚያሰኝ መሥዋዕትን ይዞ በእግዚአብሔር ፊት የቀረበ የእግዚአብሔር የመለኮት ዐይኖች ይመለከቱታል። ልብ ቅድም ሲቀደስ በነበረው በቅዳሴ ጢፋኒዮስ ላይ እንሆ እግዚአብሔር ያለ ጭለማ ያለ ብርሃን በጭለማ ውስጥ ያያል። ያሉ ብርሃን ስለሆነ እግዚአብሔር ከእርሱ የመለኮት ዐይኖች ፊት መሰወር የሚቻላቸው ከፍጥረት መካከል ማንም የለም። ለዚህ ነው ታላቁ ሐዋርያ ቅዱስ ጳውሎስ እኛን በሚቆጣጠሩ በእርሱ ዐይኖች ፊት ሁሉ ነገር የተገለጠና የተራቆተ ነው እንጂ አንድም ፍጥረት በእርሱ ዘንድ የተሰወረ የለም ይላል። ብራውያን ምዕራፍ አራት የመጨረሻውን ቁጥር ተመልከቱ። ለዚህ ነው ልበ አምላክ ክቡር ዳዊት ከእግዚአብሔር መሰወር የሚቻለው ፍጥረት ስለሌለ፣ ጌታ ሆይ ከመንፈስ ወዴት ይሄዳለሁ? ከፊትስ ወዴት ይሸሻለሁ? ወደ ሰማይ በወጣ አንተ በዚያ ትኖራለ። ወደ ምድር ጥልቅ መሰረት፣ ወደ ባርባሮስ ብወርድ አንተ በዚያ አለ እነሆ እንደ ንጋት ምስል ክንፍ አውጥቼ በአራቱም የዓለም ማዕዘን ብበር፣ ጌታ ሆይ በሁሉ ስፍራ ቀኝ ትመራኛለች። በሁሉ ስፍራ ማን ይመራኛል? ቀኝ ትመራኛለች ብሎ የሰው ልጅ ከእግዚአብሔር መሰወር እንደማይችል ይናገራል። ስለዚህ ወገኖቼ ክርስቲያኖች፣ እኛ ልንሰወረው ከማንችለው ከእርሱ ፊት በቀረብን ጊዜ እግዚአብሔር አይኖቹ በምሕረት እንዲመለከቱን፣ እነዚያ እሳት የሆኑ አይኖቹ በእውነት እንዲመረምሩ ውስጣችንን በሚገባ እንዲያዩን፣ እግዚአብሔር በፍቅር እንዲመለከተን እነዚህ ሶስት ነገሮች ያስፈልጉናል። እግዚአብሔር ደስ የሚሰኝበት ቅዱስና ሕይወት ያለ እነዚህ ካሉ እግዚአብሔር ያየን፣ ስሙ የተመሰገነኝ። ስለዚህ በቁርባናችን እግዚአብሔር እንዲመለከተን በቁርባናችን እግዚአብሔር እንዲያይ ከሚያስፈልጉን ሶስት ነገር፣ እነዚህ የሚያስፈልጉን ሶስት ነገሮች በማናቸው መንፈሳዊ አገልግሎታችን ላይ ነው። በማናቸው መንፈሳዊ አገልግሎታችን ላይ ጭምር አሁን የጀመር ነው ጾም እግዚአብሔር እንዲቀበለው፣ በጾማችን የእግዚአብሔር የምረት አይኖች ሕይወታችን እንዲመረምሩት ማንነታችን በእሱ ፊት ይገለጽ ዘንድ በእውነት በእግዚአብሔር ፊት ከፍ ብለን እንታይ ዘንድ ለጾማችንም የሚያስፈልጉ ናቸው። ለዚህ ነው እነዚህ ነገሮች የተዋሃዱት። ወይም በዚህ መንገድ ራሱን በእግዚአብሔር ፊት በጾም የሚያዋርድ ሰው በጾሙ ወቅት ከሦስት ነገሮች ይጠነቀቃል። አንድ የሚጾመው ጾም ለከንቱ ውዳሴ እንዳይሆንበት በመጠንቀቅ ይህንን ራሱ ባለቤቱ አምላካችን እግዚአብሔር በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንዲህ ይላል። ስለ ጾም በተናገረበት ክፍል ቅድም በቅዳሴው ላይ ተነቧል። ስትጾሙም እንደ ግብዞች አትጠውሉ ስትጦሙም እንደ ግብዞች አትጠውልጉ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ። እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያዩ የሚያይ አባትህ እሱ በግልጽ ይከፍላል። እግዚአብሔር የተመሰገነ ይሁን። ስትጦሙ እንደ ግብዞች አትጠውልጉ። ግብዞች በጦማቸው ወቅት ይጠወልጋል። ምክንያቱም የሚጾሙት እግዚአብሔር እንዲመለከታቸው ሳይሆን ሰዎች እንዲያዩዋቸው። ልብ አድርጉ ቤት ከባድ ነገር የሚያደርጉት ማናቸው መንፈሳዊ ነገር ከሰዎች ዘንድ ምስጋና ለማስረፍ እንጂ ዋጋ ከፋይ ከሆነው ከእግዚአብሔር ዘንድ ማንም ሊሰጣቸው የማይችላቸውን ዋጋ ወይም ሰማያዊ ክብር ለመቀበል አይደለም። በማናቸው መንፈሳዊ ነገር በአደባባይ ሲገለጡ የሰዎችን ዓይኖች ለማማረክ ራሳቸው ጠውልገው ደክመው ብዙ ቀን ከምግብና ከመጠጥ ተከልክለው ራሳቸውን በጾም በእግዚአብሔር ፊት እንዳዋረዱ አድርገው ማቅረብን ይወዳል። እኒህ ሰዎች ዋጋቸውን ተቀብለዋል ይላል። ከማ ዋጋቸውን ተቀብለዋል ከማ ከሰዎች ምክንያቱም የሚያደርጉት አገልግሎት ከሰዎች ዘንድ ለመሸለም ስለዚህ ዋጋቸውን ተቀብለዋል። እንደነዚህ አይነት ሰዎች አንድ ሰው ከአንድ ስፍራ የሰራውን ሥራ ዋጋ ይቀበላል እንጂ በአንዱ ሥራ ከሁለት ቦታ ላይ ዋጋ መቀበል አይችልም። እነዚህ ሰዎች ራሳቸውን በጾም አዋርደው በጠወለገ ፊትና በከሳ ሰውነት ጾመኛ መስለው ከታዩለት ሕዝብ ፊት ምስጋና ተቀብለዋል። ስለዚህ የሰውን ከተቀበላችሁ የእግዚአብሔር የላችሁ። ሆም ብለን ተዘጋጅተን የሰውን ምስጋና ለማትረፍ የምናደርጋቸው ማናቸው መንፈሳዊ ነገሮች ከሰዎች ዘንድ ዋጋ ከተቀበልንባቸው በኋላ በዚያው ስራ የእግዚአብሔርን በረከት የምንጠይቅ ከሆን የዋውድ ምክንያቱም እግዚአብሔር ለእርሱ ዋጋ የለውም። ስለዚህ ጾማችን በእግዚአብሔር ዘንድ ዋጋ የሚያሰጥልን እንዲሆን አንዱን እንጠነቀቅለት የሚገባው ከከንቱ ውዳሴ ወይንም በሰዎች ዘንድ ምስጋናን ለማትረፍ ጦመኛ መስሎ ለመታየትና በዚህም በሰው ዘንድ ከበሬታንና ሽልማትን ለማግኘት በሚደረጉ የጦም ስርዓቶች እግዚአብሔር ዋጋ አላዘጋጅም። በተለይ በመጀመሪያው መቶ ክፍለ ዘመን ክርስትና ገና በዓለም ሳይስፋፋ ክርስትናን የሚያሳድዱ ቄሳሮች ነክሰው በታዩበት ጊዜ የብሉይ ኪዳን የሃይማኖት መሪዎች በክርስትና ላይ በጊዜው ከነበሩ የሃገር መሪዎች ጋር በመተባበር ክርስትናን እያሳደዱ ለማጥፋት በተሰለፉበት ሰዓት የእነሱ ሃይማኖት ከክርስትና ሃይማኖት የተሻለ መስሎ እንዲታይ በህዝቡ ፊት አቀራረባቸው፣ ራሳቸውን ቅዱስና ጻድቅ አስመስለው ነበር። አቤት የቱንም ያህል በውጭው ገጽታችን የተዋበን ቅዱስ የእግዚአብሔር ሰው ብንመስል ከሱ የመለኮት ዓይኖች ፊት ግን መሰውራይ በፍጹም። እግዚአብሔር ማየት ሲጀምር ሰው አይቶ አክብሮት የነበረው ነገሩን መዋረድ ይጀምር። እነዚያ ከፍ ብለው ታይተው የነበሩ የብሉይ ኪዳን ሊቃነ ካህናት ራሳቸውን በትዕቢት አስጊጠው ባዶ በሆነው ህይወታቸው በአፋዊ ገጽታቸው ብቻ የእግዚአብሔር ሰዎች መስለው ክርስትናን ሲያሳድዱና ሲቃወሙ፣ ባንዶ የአምላካችን የኢየሱስ ክርስቶስ ደቀ መዛሙርት በሰንበት እሸት ሲቀጥፉ አዩዋቸው። ግብዞቹ እነዚያ በትዕቢት የተሞሉት! ከነሱ ወዲያ ሌላ የእግዚአብሔር ሰው የሌለ የሚመስላቸው የሚያገለግሉትን ህዝብ በለበሱት ቀሚስና ባደረጉት አሸንክታብ ያታለሉ፣ እነዚያ መንፈሳዊ መሳይ ነገር ግን ውስጣቸው ባዶ የነበሩት፣ በሰዎች አይን ተከብረው የነበሩት እነዚያ የጌታን ደቀ መዛሙርት ታዩና፣ እንዴት ነው እነዚህ የአባቶቻችንን ወግ ስለምን ይተላለፋሉ? አሉ በልባቸው። ወዲያው ተንደረደሩ፣ ጌታ ጋር ቀረቡ። ጌታ ሆይ ስለምን አባቶቻችንን ወግ ሲተላለፉ ዝም ትላልህ አሉ። ለሃይማኖት የሚቃጠሉ ሆኑ፣ ለሃይማኖት የሚቆጩ መስለው ታዩ። ያን ጊዜ ግን ሰው እንደሚያቸው አይደለም ጌታ ያያቸው፣ እንደማናየ እንደ ጌትነቱ አያቸው፣ እንደ አምላክነቱ አያቸው። የታበዩባት የተመኩባት ሃይማኖት በእነርሱ ዘንድ አልነበረች። ተመልከቱ ቀሚሳቸው ውበት ይስጣቸው፣ የለበሱት ቀሚስ ካባ ያሳምራቸው፣ ካህን ያስመስላቸው እንጂ ውስጣቸው ለእግዚአብሔር የተዘጋጀ አልነበረም። አለቀ። እዚህ ቦታ ላይ ስቆም በዚህ በለበስኩት ቀሚስ ከፍ ብዬ ልታይ ይችላል። አለቀ። ከዚህ ስወርድ ግን ያለው ሕይወቴ ምን ይመስል? እውነት እንደለበስኩት ያለ ቀሚስ ነው። ውስጤ ሌላ ታሪክ ያለው ውጭ ግን በእግዚአብሔር የአሪያ ክነት የተጌጠ ከሆነ እኮ ማታልለው ይሄን ህዝብ ብቻ አለቀ። ከዚህ በኋላ በሱ አይኖች ፊት መመርመር ሲጀመር ክብሩሉ ይቀራል። እነዚያ እንደዚያ ነበር የሆኑት። መጡ፣ ቀረቡ፣ ቁጭታቸውን ንዴታቸውን ሁሉ ተናገሩ፣ ጨረሱ። ንግግራቸውን በሙሉ ሲያጠናቀቁ ጌታ እንዲህ አለ እንዴ አለ እናንተ ስለወጋችሁ የእግዚአብሔርን ሕግ ትተላለፋላችሁ አለ ስለ ልማዳችሁ የእግዚአብሔርን ሕግ ትተላለፋላችሁ። ሰው እስከ ዛሬ ድረስ የማያውቀውን ድብቅ ታሪካቸው መዘርዘር ጀመረ ጌታ አንድየ። በልጆቻቸው የአካበቱትን ገንዘብና የዘረፉትን ሀብት ከዚያም በላይ በወላጆችና በአባቶችና በልጆች መካከል ጠብስ ይዘሩ። ይህን ህዝቡ አያውቁ፣ የሚያውቀው እሱ ብቻ አንዳንድ ጊዜ ውስጣችን ያለውን ድብቅ ማንነታችንን ሰውረን በውጭው ገጽታችን ሰው ፊት ጤናማ መስለን እንታያለን። ሰውን እናታላል፣ ወገኖች፣ ይቻላል። ሰው ቀላል፣ እሱ ግን አይታል። ያ ነበር አቀራረባቸው። ያኔ ያ ማንም ሊጋርደው የማይችለው የእርሱ ዓይኖች ሲመረምራቸው ባዶነታቸው ተገለጠ። ድብቅ አጀንዳቸው ወጣ። ያኔ ይከበሩበት በነበረው ሰው ፊት ተዋረዱ። እነዚህ ግብዞዎች ይባላሉ ስለዚህ የናንተ ጾም ይሄን አይምሰል ነው እንደ ግብዝ እነዚህ ጠዋት ይወጣሉ የሚቆሙት መስቀለኛ መንገድ ላይ ነው ምክንያቱም ሰው በብዛት በዚያ ስለሚተላለፍ ምን ያደርጋሉ ፊት የሚያጠቁር ይቀባሉ ኬሚካል ገበያ ሲሄድ ህዝቡ ፀሐይ ገና ኬሚካሉን ስላልነካው ፊታቸው አይጠቁርም ገና እንደ ፀሐይ ያበራል ሰው ገበያ ውሎ ከገበያ ሲመለስ አሁንም ከቦታቸው አይንቀሳቀሱም። ያ ኬሚካል ከፀሐይ ጋር አይቀላቀልና ፊታቸውን ከሰል ያስመስነዋል። ያን ህዝቡ ምን ይላል? አቤት ስለኛ ባቀረብ ሰው እንዴት ከሰል መሰሉ ይላል። ከሰል የመሰሉት ለሰው አዝናው ኬሚካሉና ፀሐዩ ተገናኝቶ ይህን የሚያውቀው እግዚአብሔር ብቻ። ተመልከቱ። ስለዚህ ራሳቸውን በሰው ፊት ያጠወልጋሉ ነው የሚለው እንደነዚህ አድርጋችሁ አትጾሙ። በሰው ዘንድ ለመታየት አይሁን ሥርዓታችሁ ነው። አባቶቻችን በኦርቶዶክሳዊት ቤተ ክርስቲያን በመንፈስ ቅዱስ መሪነት የሰሩልን የጾም ሥርዓት በአምላካችን በእግዚአብሔር ፊት በክብር እንድንገለጥበት እንጂ እንዲሁ ባህል፣ ልማድ ሆኖ እንዲያልፍ አይደለም። ስለዚህ ነው ጌታ እንደ ግብዞች አትሁሉ። ከዚህ ይልቅ ይላል ነቢዩ ኢዩኤል በምዕራፍ ሁለት ቁጥር አሥራ አራት ላይ አሁን ይላል እግዚአብሔር፣ በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ የተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። እናንተ በማስመሰል በፊቴ የምትመላለሱ የሐዘን ምልክትና የልባችሁ ስብራት መታወቂያ የሆነውን ልብሳችሁን በመቅደድ ብቻ አይደለም ይላል። ምክንያቱም በብሉይ ኪዳን ዘመን ሰው ሲያዝን የመጀመሪያ የሐዘን ምልክቱ መግለጫ ልብሱን መቅደድ። ምን ዋጋ አለው? ልብስ ቢተረተር ወገኖች፣ ልብ ካልተቀደደ። ልብ ብቻ ውስጣቸውን አይቀዱትም እና ልብሳቸውን ይተረትሩታል፣ ማቅ ለብሳሉ፣ ትቢያ ይነሰንሳሉ። እነዚህ ሁሉ የሀዘን ምልክቶች ናቸው። አምር ላይ ነው የሚተኙ ግን እሱ መቼ ያለ የኛ ጌታ የሚያየው ከተቀደደው ልብስ ውስጥ ያለውን ሰዎች ማየት የማይቻላቸውን የሱ አይኖች ግን የሚመረምሩትን ልብ እግዚአብሔር ነው። ያኔ ለካ ሲታይ ሁሉ ውሸቱ። ስለዚህ ጌታ ምን አለ? ልባችሁን እንጂ ልብሳችሁን አትቅደ። በለብሶና በዋይታ በለብሶና በዋይታ ወደ እኔ ተመለሱ ይላል። ዛሬ ወገኖች ክርስቲያኖ በሀገራችን በኢትዮጵያ ላይ የሚፈራረቀው መከራ፣ ረሃቡ፣ ስደቱ እርስ በርስ መባላቱ፣ መነካከቱ፣ መገዳደሉ እንዲቆም እውነተኛ ጾም ነው የሚያስፈልገው። ልብ እኮ መቅደድ አቅቶ ነው እኮ። ልብ ከተቀደደ እሱ ይሰራል፣ ያውቁበታል። የኛ ጌታ አደለም፣ ለዚያ ህዝብ ለዓለም እኮ ጌታ ነው። አምላካችን እግዚአብሔር በእውነት ህዝባችንንና ሀገራችንን እንዲጎበኝ ከተፈለገ ማስመሰል ይቅር ከተባለ በእውነት በእግዚአብሔር ፊት ራስ ማዋረድ ከተፈለገ ከላይ ጀምሮ የሃይማኖት መሪዎች ነን ከሚሉት ከእነሱ ጀምሮ ሁላችንም እታች እስካለነው ሰው ድረስ በእውነት እግዚአብሔር ፊት ራስ ማዋረድ። አሁን ከእግዚአብሔር ጋር ጨዋታ ነው፣ ጨዋታ ነው። ለዚህ ነው ስንት ዘመን ተቆጠረ። በናፍቆት አለቀ አለቀ። ኮዝ ሰላም እንደናፈቀ ሊያልቅ ምረትን እንደናፈቀ ዘመኑ እያበቃ ስንቱ ነው ወደ መቃብር የወረደው፣ የተመኘውን ሳያይ የሀገሪቷን ሰላም የሕዝቡን ነፃነት በፍቅርና በአንድነት የሚኖርበትን ለ ሳያይ ስንቱ ነው መቃብር የወረደው። የእኔስ መቃብር ተመሶ እንደሆነ ማን ነው ያውቀው? ስለዚህ ወገኖች እግዚአብሔር እንዲመለከተን ከተፈለገ ቤተክርስቲያን በታሪክ ውስጥ እንደዚህ ዘመን የተዋረደችበት ጊዜ የለም። አባቶቿ በአደባባይ የተሰደቡበት ክብራቸውን ያጡበት አንድ ታላቅ መምህር የጻፈው ጽሑፍ ላይ ምን ይላል? ኢትዮጵያውያን የአባቶቻቸውን የእግር ትቢያ አይደለም የተቀመጡባትን መኪና ጎማ መሳም የሚናፍቀው ትውልድ ዛሬ በአደባባይ ቆሞ አባቶቹን ይሁዳ ይሁዳ ሌባ ሌባ ብሎ የጮኸው ባያውቅ ባይማር ሳይሆን ቢበደል ነው ይላል። ስለዚህ እግዚአብሔር ምድሪቱን እንዲመለከታት ሁሉ ነገር በእውነት መከናወን አለብን። ሌላው እግዚአብሔር ጸሎታችንን እንዲቀበልን፣ እግዚአብሔር በጾማችን ምሕረት እንዲያደርግልን እሱ ፊት መገለጥ የሚገባን መጽሐፍ ቅዱስን ቅድም ሳነበው ሰምታችሁ ከሆነ ራስህን ዘይት ተቀባ የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ምን ይላል ስትጦሙ እንደ ግብዞች አትጠውልጉ ልቁ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ምንድን ነው የሚለው ሁለተኛው ራስህን ምንድን ነው የሚለው? ራስህን። ድምጻችሁ አንሷል። ቆይ ቆይ፣ አይ ትንሽ ማነቃነቅ ያስፈልጋል መሰለኝ። በዚህ ብቻ ነው መሰለኝ። ሌሎቻችሁ ዝም በሉ። ይሄ መስመር ይታያል። እንግዲህ ጉዱ ምንድነው? ያለው ምንድነው? በጣም ጥሩ። አሁን የማህሉን መስመር እንጠይቃለን። አባቶቻችን፣ ጠንከር ያለ ድምጻችሁን እንግዲህ ማሰማት ነው። ምንድነው ቃል ያለው? ራስህን ዘይት ተቀባ። ሶስተኛ መስመር አልተሰማም። በጣም ጥሩ። አሁን እንግዲህ እዛ ሰገነት ላይ ያላችሁ ከፍ ብላችሁ የምትታዩ፣ እግዚአብሔር ከፍ ያደርጋችሁ። ምንድን ነው ያለው? ራስህን ዘይት ተቀባ። ይሄ አምላካዊ ትእዛዝ ነው። ምን ማለት ነው? ራስህን ዘይት ተቀባ ሲለን ሎሽን ተቀብተን እንደ ፀሐይ ተመለቅልጨን እንዲህ ማለት ነው ነው። እንደ ወገኖቼ፣ እንደ መጽሐፍ ቅዱስ ከሆነ ዘይት ተቀባብሏል፣ መቀባት ነው። ተመልከቱ፣ ምክንያቱም መጽሐፍ ቅዱስ አስቸጋሪ ነው። አንዳንድ ጊዜ አደጋ ነው። አንዱ ሰው ሌባ ነው፣ ሌባ አይጣ ነው ያገኘው ነው የሚሰርቅ። በኋላ አንድ ጊዜ ድንገት የሆነ ቦርሳው ሲገባ አንድ ያማረ መጽሐፍ ያገኘ ሰብ አድርጎ ያወጣና መጽሐፉ ባለቤቱ እንደቆመ ሌባ ደፋር አደባር ነው። ቼክ ሲያደርገው ገለጥ ሲያደርግ አትፍረቅ ሚል ያገኛል። መጀመሪያውን ይሄ እድል ብሎ እዛው መልሶ አስቀምጠ ይባላል። ችግር ነው፣ አንዳንድ ጊዜ የምናየው መጽሐፍ ቅዱስ ለነገሩ፣ እግዚአብሔር መንፈስ ቅዱስ ስራውን እንዲኮንነው በመንፈስ ቅዱስ አማካኝነት ያን እንዲያነብ አድርጎ ሊሆን ይችላል። ግን እንደዛ አለ የሚተረጎመው ራስህን ዘይት ተቀማ ዘይት በተለይ በብሉ ኪዳን ታሪክ ውስጥ በአምልኮ ስፍራ ላይ እጅግ ዋጋ ያለው የእግዚአብሔር ስጦታል። አገልግሎቱ በቅዱስ ቤተ ክርስቲያን ውስጥ ከፍተኛ አገልግሎታል። ዛሬ በተለይ በሐዲስ ኪዳን ዘመን ለሰው ልጆች መንፈስ ቅዱስ የሚታደለው በቅዱስ ዘይት አማካኝነት በቅዱስ ቤተ ክርስቲያን በምንቀባው ቅዱስ ዘይት አማካኝነት የእግዚአብሔር መንፈስ በእኛ ላይ ያድራል። በብሉ ኪዳንም አገልግሎት ውስጥ ዘይት በቤተ መቅደሱ ውስጥ ለመብራትነት፣ ለልዩ ልዩ መንፈሳዊ አገልግሎት ይውላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በጾማችን ወቅት እንድንቀባው ያዘዘ ዘይት ምን አይነት ዘይት ነው? ሰው ሲጾም ሊቀባው የሚገባው ዘይት ምን አይነት ዘይት ነው? የዘይት ጥቅም ምንድን ነው? ዘይት የገረጣውን ሰውነታችንን ወዝ ይሰጥ አመዳም የመሰለውን አበባ ነው የሚያስመስለው፣ አይደለም ዘይት ለሰውነታችን ልስላሴ ጠቀሜታ አለ። እንግዲህ ይህንን ከኔ በላይ የሙያ ሰዎች ሊናገሩት ይችላል። እኔ በቀጥታ ከትምህርቱ ጋር የሚገናኘውን ነገር ማንሳት ፈልጋለሁ። የሰውነታችንን ወዝ የሚሰጠን እንደመሆኑ መጠን ዘይት ያልተቀቡ ሰዎች ምናልባት የተፈጥሮ ዘይታቸው ካለቀ አመዳሞች ነው ምንለውኛ ላሳ ምናው አመዳሞክ ነው፣ ፊቱ ይነጣል፣ የመልኩ ውበት ይጠፋል፣ ይበላል። ልክ እንደዚህ ክርስቲያኖች በጾማቸው ወቅት እንዲቀቡት የታዘዙት ዘይት ሆኖ የሚያገለግላቸው ውጫዊ ገጽታቸውን ሳይሆን እግዚአብሔር በመለኮታዊ አይኑ የሚመረምረውን ውሳጣዊ ማንነታቸውን የሚያስውበው ዘይት ፍቅር ነው። አያችሁ? ምንድን ነው ያ ዘይታችን፣ ምንድነው ማለት ነው። አሁን እንግዲህ ብዙ ሰው አመዳም ሊሆን ነው፣ ከኔ ጀምሮ። ለምን የለንማ፣ በማስመሰል እንጂ በእውነት የምንፋቀር ሰዎች ስንቶቻችን ነን? ፍቅራችን በጣም በተወሰኑ ነገሮች ላይ የተመሠረተ ነው። እኛ በእግዚአብሔር ፊት የምናቀርበው ጾም እሱ በመለኮት አይኖቹ በመረመረን ጊዜ የጾምን በረከት ሊያሰጡን እንዲችሉ፣ በእውነት ጾማችንም ስንጾም በፍቅር ዘይት የተቀባን መሆን አለብን። እኛ ልንቀባበት የሚገባን ወይም ልንቀባው የሚገባን የመለኮት ወይም የእግዚአብሔር ፍቅር ምንድነው? ምንድነው ያፈ? ምን አይነት ፍቅር ነው? ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛ ልንቀባው ስለሚገባን ፍቅር በዮሐንስ ወንጌል በምዕራፍ 14 ቁጥር 34 ላይ እንዲህ ይላል። ከእንግዲህ በኋላ አዲስ ትእዛዝ ይሰጣችኋለሁ። ምንድነው የሚለው አዲስ ትእዛዝ እሰጣችኋለሁ ይቺም፣ ይላል ጉድ እኮ ነው ወገኖች። ይችም እኔ እንደ ወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ነው። እሱ እንዴት ወደደን? ቀላል እኮ ነው። እኔ እንደ ወደድኳችሁ ተዋደዱ ብሏል ብሎ ማለፍ ቀላል ነው። እሱ እንዴት ወደደ? እኛ ተቀቡ ተብለን የታዘዝ ነው የፍቅር ዘይት እሱ እኛን የወደደበት ፍቅር ነው። ይሄን ልባል እግዚአብሔር እንዴት ወደደ? እግዚአብሔር የወደደን ዝም ብሎ ነው። ምንም ሳይኖረን አንድም ልንወደድበት የምንችለው ነገር ሳይኖረን የምንጠላበት ነገር በበዛ ጊዜ፣ በጨለማ ውስጥ በወደቅን ሰዓት፣ እጆቻችን እግሮቻችን በኃጢአት ስራት ውስጥ ባሉበት ጊዜ በውርደት ሰዓት እግዚአብሔር ወድደ። ቆሽሸን፣ በኃጢአት ረክሰን፣ ጎስቁለን በነበርንበት ሰዓት እግዚአብሔር ፍቅር እኛ ጋር መቼ እንደሆነ አስቡ። እንደ ዛሬ አለ? ዛሬ በክርስቶስ ደም ከብረን ቅዱሳን ሆነን ነጽተን አደለ። ተዋርደን ነው ሲወደድ፣ ቆሽሸን ነው ሲወድ፣ ጠልተ ነው ሲወድ ልባር። ከዚህ በፊትም ተናግረነዋል ክርስቶስ ክርስቶስ የፍቅሩ መገለጫ መስቀል፣ የፍቅሩ መገለጫ በሆነው በመስቀሉ ዙፋን ላይ ሆኖ ያደርግ የነበረው ነገር በሙሉ ለሰው ልጆች ስጦታን ያድል ነበር። ከእነዚህ በመስቀል ላይ ለሰው ልጆች ካደላቸው ስጦታዎች መካከል መከራ እያጸኑበት አጥንቱ እስኪታይ ድረስ የገረፉትን የሮማ ወታደሮችና አይሁዶችን ምን አላቸው? አባቶይ የሚሰሩትን አያውቁምና ይቅርበላቸው ብሎ ይቅርታ ስጦታ። እሱን ከሚጠብቁ በጦር ከወጉት መካከል ለጊዮን የተባለ አንድ አይነ ስውር ሰው እዛ መስቀሉ ላይ ሆኖ እንደገና በስቃይ ውስጥ በመከራ ውስጥ ያለውን ጌታን በያዘው ጦር ሲወጋው፣ ከወጋው አካሉ የተፈናጠቀች አንዲት የደም ጠብታ የጠፋው አይኑ ላይ ውድቅ አለ። አይኑ በራለት። እንዲህ አይነት ስጦታ አለን? እየወጋ የሚያበራ እንኳን ተወግተን አይደለም ተገላምጠን አናኖር አናኖር። እሱ ግን ጌታ ፍቅሩን እንድታስቡ እሱ ግን በጦር እየወጋው የሚወጋውን አይኑን ያበራለት ነበር። የጌታ ፍቅር እሱ በዚህ ፍቅር ተዋደዱ ነው። ሌላው የፍቅር ጌታ ይሄን በመሰለ በረከት መስቀል ላይ ተገልጦ አንድ ነገር እሱ ደግሞ በተራው ጠየቀ። ተጠምኋል። ፍቅርን የተሰጠው የሰው ልጅ አይኑ የበራለት፣ ስንት ቸርነት የተደረገለት ፍቅርን ሲቀበል የነበረ በተራው አቅርብ ተብሎ ሲጠየቅ ምን ይዞ ቀረበ? ሶስት ነገር ሶስት ነገር አንድ ከርቤ፣ ሐሞት መራራ ቀላቅሎ፣ ሶስት መራራ ቀላቀለ። የበለጠ መራራ እንዲ እሱን አመጣለህ ለጌታ ይኸዋል። በተራዊ በተራው እኛ እሱ በወደደን ፍቅር ራሳችንን መግለጥ አልቻልንም። ተመልከቱ፣ የኛ ጌታ ያን በመሰለ ፍቅር በመስቀል ላይ ተገልጦ በተራው ፍቅርን ቢጠይቀን እኛ ግን ከመራራው ልባችን መራራ ነገር ቀላቅለን ሰጠ ነው። ዛሬ እርስ በርሳችን የምንተያየው በዚያ ልብ ነው። ታዲያ እንዴት ጾሙን ይቀበለው ይላል ታዲያ ጸሎታችን እንዴት ይሰራል? የዛችን ሀገር መከራዋን እንዴት በቃ ይበል እሱ ጋር ነው። ስተቱ ወገኖች፣ ስተቱ እኔ ጋር ስተቱ፣ እያንዳንዳችን ጋር። ለዚህ ነው በጾማችሁ ወቅት ፊታችሁን ተቀቡ፣ ፍቅር ይኑራችሁ። ሌላ አሁን እኮ አባቶች እዚህ ጋር ቆሞ እስቲ እዚህ መካከል የተጣላችሁ ቢባል ግማሹ የኔ ተቆራርጓል፣ እውነት ለመናገር አሳየኝ አሳየኝ የሚባባሉ ብዙ ሰዎች ሊኖሩ ይችላሉ። እሱ ያውቃል፣ ግን ሲመረምር ያያል። ከሱ አይኖች ፊት መሰወር የሚቻለው ፍጥረት የለም። ስለዚህ በእውነት እግዚአብሔር ጾማችንን እንዲቀበለው ጸሎታችን እንዲሰማ ከዚህ ጣራ አልፋ እመንበረ ጸባኦት ከጌታ ጆሮ እንድትገባ ከተፈለገ ልብ ለልብ ይቅርታ መጠያየቅ ያስፈልጋል። እግዚአብሔር ይቅር እንዳለን እርስ በርሳችን ይቅርታ መደራረግ አለብን። እግዚአብሔር እንደወደደን እርስ በርሳችን መዋደድ አለብን። ስለ ፍቅር ሁሉን መጥራት እግዚአብሔር የተመሰገነ ይሁን። የመጨረሻውና ሦስተኛው ራሳችንን በእግዚአብሔር ፊት የመጽሐፍ ቅዱስ ጥቅሶች አሉ። እዚህ ያሁን ትንቢተ ኢሳይያስ ምዕራፍ 58 ተመልከቱ። እንዴት እግዚአብሔር በእውነት ራሳችንን አዋርደን በፍቅር ብንጾም የሚሰጠን ስጦታ ምን እንደሆነ ብዙ ነገር ይናገራል። አንብቡት። ትንቢተ ኢሳይያስ ምዕራፍ 58 ከ ከአምስት እስከ 9 ላይ እስከ 9ኛ ያለውን እዩ። ላይ የተጻፈችውን ጥቅስ አነብላቸዋለሁ። ምን ይላል እግዚአብሔር? በነቢዩ በኢሳይያስ በዚያ ዘመን ፍቅር ሳይኖራቸው የወንድሞቻቸው ደም እጃቸው ላይ አለ። ሰው ሳይ ማንም ያየው ነገር የለም ምንም ግን እያንዳንዱ በዛ ዘመን ሲጾም የነበረው ሰው እጅ ላይ ደም ነበር። ወድሙን የገደለ ሁሉ ስለዚህ ያንን ደም ያየ እግዚአብሔር ነው ስለዚህ በእጃችሁ ደም አለ አለ እግዚአብሔር ምን ይላል ብዙ ነገር ነው የሚናገረውና ኃይለ ቃሉ ላይ ያለው ዛሬ እንደምትጾሙት አትጾሙም እኔ የመረጥኩት ጾም ይህ ነውን ይላል እግዚአብሔር እጃችሁ ላይ ደም ይዛችሁ ነው የምትጾሙት ነው ሌላ ነገር፣ ወንድ አንድ ሰው አንድ ሰው በአርአያ ሥላሴ የተፈጠረን ሰው በክፉ ልብ የምንጠላው ካለ ወደርንም፣ ጠላንም እጃችን ላይ ደም አለ። ኢኖ ይቅር ያላላችሁ ሰው ካለ እጃችሁ ላይ ደም አለ። ደም የሌለው እጅ ማን ነው? በወንድሙ ያላቄመ በወንድሙ ክፉ ያላሰበ ማን ነው? ለዚህ ይቅርታ የጠየቀ ማን ነው? ከእጁ ላይ ደሙን ያነጻ ማን ነው? እግዚአብሔር እጃችሁ ላይ ደም አለ ነው የሚለው። እዩ። እኔ የመረጥኩት ጾም ነውን? ሰውስት ነፍሱን የሚያወርደው እንደዚህ ባለ ቀን ነውን? በእውኑ ራሱን እንደንግጫ ዝቅ ያደርግ ዘንድ፣ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በእውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ይላል አንተ ግን ከደም ሳታጠራ ልብን ከክፋትና ከምቀኝነት ሳታጠራ የምታቀርበውን ጾም በውኑ ጾም ነው ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም። የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለኩ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ስለተራበ ትቆርስ ዘንድ ስደተኞች ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ይበራልሃል። ይላል እግዚአብሔር የተመሰገነ እንደ ያውራ ውስጡ እግዚአብሔር የዚያን ጊዜ ብርሃን እንደ ንጋት ይበራልሃል፣ ፈውስ ፈጥኖ ይበቅላል፣ ጽድቅህን በፊት ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። አቤት አጀብ! ተመልከቱ ምንታጀብበትን ብሬው ጽድቅን ከፊት ይበላል አለ እግዚአብሔር። ከኋላ ሆኖ ይከተልሃል አለ። የእግዚአብሔር ጸጋ ይከብሃል አለ። ምን ስታደርግ? እጅህን ከደም ስታጠር ያን ጊዜ የለመንከው ይሰማል። እንባህን እግዚአብሔር ይጠርገዋል ይላል። ተመልከቱ። እግዚአብሔርንም ትጠራለህ የዛን ጊዜ ይላል። ሰውነትህን ሕይወትህን ከደም አንጽፍ እግዚአብሔርም ትጠራለህ። እግዚአብሔር ይስማል፣ እግዚአብሔር ይስማል። እሱ አቤት ይበል። ወገኖቼ ክርስቲያኖች፣ እሱ ዝም የሚልበት ጊዜ አለው። ዘግቶ የማይሰማበት ጊዜ አለው። በሩ የማይከፈትበት ጊዜ አለው። እግዚአብሔር ይላል ዝም እላለሁ፣ በሬን ዘጋል፣ ውስጦኝ እስቃለሁ ነው የሚለው። ከዚህ ወይታም ቢላችሁ እናንተን በጠራው ጊዜ ስላልሰማችሁኝ ነው የሚለው። እጄን ዘርግቼ ኖ ባልኳችሁ ጊዜ ቸል ስላላችሁ፣ ያን ጊዜ ችግር እንደ ጎርፍ ይመጣባችኋል ማለት የዛን ጊዜ ተክታችሁ ትሻላችሁ፣ ግን አታገኙኝም። እኔም በሬን ዘግቼ ይላል ቆልፌ ከውስጥ በመከራችሁ ስቃለሁ ይላል ማለት ይሄ ቀን ይሄ ነው። በመከራችን ዝም የተባለበት ጊዜ ይሄ ጊዜ ነው። ምንም ምንም መደበቁ ምን ያስፈልጋል? እንደ ሁን አበባ ነው ይያልኩ አለኝ። የምን አበባ ነው? የሌለ ነገር እኮ ነው የምናወራው። እውነት ከተፈለገ እውነቱ፣ ንስሐ ለሁሉም ያስፈልገዋል። ከላይ ጀምሮ ጤናማ ሰው ጠፍቷል ወገኖች፣ የክርስቲያኖች። ስለዚህ እግዚአብሔር ምን ይላል? እነሆ እግዚአብሔር ትጣራለህ፣ እግዚአብሔር ይሰማል። ትጮሃለህ ይላል እርሱም፣ እነሆኝ ነይ፣ እነሆኝ ይልሃል እግዚአብሔር አምላካችን እግዚአብሔር እነሆኝ ነኝ እነሆኝ ይበላል አለው ማለት ነው። እግዚአብሔር የተመሰገነ ዘንበል ያደርግልኛል ይላል ዳዊት ራሱ። ይሄ ሁለተኛው ነው። ሶስተኛው እና የመጨረሻው በጾማችን ወቅት ልናደርገው የሚገባን ፊትህን መታጠብ ነው። ራሱ በማቴዎስ ወንጌል ምዕራፍ ስድስት ላይ ምንድነው የሚለው? አዎ ራስን ተቀባ፣ ፊትህን ታጠብ። ፊት መታጠብ ያው የሚታየው ፊት ነው። መላ ሰውነትን ታጠብ። መታጠብ መንፈሳዊ ትርጉም አለ። የሰውነታችንን እድፍ የምናስወግደው በውሃ በመታጠብ። ውሃ በእግዚአብሔር ቤት ውስጥ እጅግ ታላቅ ስፍራ አለ። ከመጀመሪያው የፍጥረት ቀን ጀምራችሁ ስለ ውሃ በመጽሐፍ ቅዱስ ውስጥ የተጻፈውን ብታነቡ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ነው። እንደገና በተለያዩ የብሉይ ኪዳን ታሪኮች ላይ ብታዩ ውሃ ድንቅ የሆኑ ተአምራትን ሲሰሩ ታያላላችሁ። ምክንያቱም የእግዚአብሔር መንፈስ ያለበት ውሃ ወይንም ቅዱስ ጸበል የሰውነትን ደዌ ይፈውሳል። ኃጢአትን ያነጻል፣ ያከብራል፣ ይቀድሳል። በዚህ ሁኔታ በብሉይ ኪዳን አገልግሎት ተሰጥ የነበረን ውሃ በሐዲስ ኪዳን የሐዲስ ኪዳን መሥራች ባለቤቱ ኢየሱስ ክርስቶስ በዮርዳኖስ በመጠመቅ ውሃን ባረከ። ከማይጽነ ዮርዳኖስ ካብራ ከመንፈስ ቅዱስ ከእግዚአብሔር የምንወለድበትን ጸጋን ኢየሱስ ክርስቶስ አበረከተ። ዛሬ ውሃ ወይንም ጸበል በቅድስት ቤተ ክርስቲያናችን የእግዚአብሔርን የልጅነት ጸጋ የምንቀዳጅበት በአይን የሚታይ መንፈሳዊ ምስጢር የሚከናወንበት ነው። በዚህ ታጠቡ ነው። ከኔ ጋር ናችሁ፣ አይዟችሁ። ጨርሻ በዚህ ታጠቡ፣ በጾማችሁ ወቅት ፊታችሁን ታጠቡ። ይህ ታላቅ አገልግሎት ያለው ውሃ የሰውነትን እድፍ እንደሚያስወግድ ዛሬ የእያንዳንዳችንን ውሳጣዊ ሕይወታችንን የሚያጠራ ውሳጣዊ ሕይወታችንን የሚያጥብ በእጃችን ላይ የጨበጥነውን የወንድሞቻችንን ደም የሚያጠራ ልባችንን ለእግዚአብሔር የሚቀድስ እኛ ርኩሰታችንን የሚቀድስ በእግዚአብሔር ፊት ያጣነውን በጎ ምግባርና ሕይወት የሚያጎናጽፍ የኔና የእናንተ የውሳጣዊ ሕይወታችን መታጠቢያ ውሃችን፣ ንስሐ ውሃችን ምንድን ነው? ንስሐ መንፈሳዊ ሕይወታችን ሊታጠብ ይገባዋል። ጾማችንን እግዚአብሔር እንዲወደውና እንዲቀበለው ከተፈለገ መታጠብ ያስፈልጋል እምንታጠበው በውሃ ሳይሆን የምንታጠበው በንስሐ ነው። ንስሐ በብሉይ ኪዳን ዘመን አነጻጸር ያሳያል። በብሉይ ኪዳን ዘመን ንስሐ ለጊዜው የሥጋን ንጽሕና ቢያሰጥ እንጂ የነፍስ ስርየት የቱንም የሚያሰጣል ነበር። ምክንያቱም በሰውና በእግዚአብሔር መካከል የኃጢአት የጥል ግርግዳ ስለነበረ የቱንም የሚ ያህል ንስሐ ቢገባ በአምላካቸው ፊት ቢወርቁ ቢነሱ፣ የእግዚአብሔር ይቅርታ ለሰው ልጆች አልነበረም። አሁን ግን በአምላካችን በኢየሱስ ክርስቶስ የጥል ግድግዳው በሞቱ ከፈረሰ በኋላ ሰውና እግዚአብሔር ከታረቁ በኋላ ንስሐ ዘማዊውን ሰው ድንግል የሚያደርግ በኃጢአት የረከሰውን የቆሸሸውን ሰው የሚቀድስ የሚያጠራ መጸጸት ማለት እኮ ነው። ሌላ ነገር አለ ንሳ የለውም ከተባለ ጸጥት የለም ማለት ነው። ሰው ስለዚህ ነው ጌታ አምላካችን እግዚአብሔር በእውነት ንሳ የገቡ ሰዎች ፍጹም ምሕረትና ቸርነት ከእግዚአብሔር ስለሚደረግላቸው እግዚአብሔር እንዲህ ይላል፣ ኑና እንዋቅስ። የለብኝም ንጹሕ ነኝ የምትል ከሆነ እና ነው የሚለው ና እንነጋገር እንዋይ እኔ እነግራሃለሁ ነው የሚለው ቆብ፣ እግዚአብሔር ኑና እንዋቅስ አልተራንም የምትሉት ነገር ካላችሁ ኑ እንነጋገር ይላል እግዚአብሔር። ኑና እንዋቀስ። እናንተ ብትሰውሩት ሊሰወር ውስጣችሁን የሚያቆሽሽ ሃይማኖታዊ ኑሯችሁ ሁሉ የሚያረክስ መራራዊ ስር ነው የሚለው። እነሆ ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትመጣለች። እንደደም ብትቀላ እንደባዘቶ ትጠራለች። ካልተሳሳት ብታረሙኛላችሁ ጥጥ ብዝት የሚባለው ጥፍጥሬ ነው አለ የሚባለው ጥፍጥሬው የወጣለት የተበዝተተው ማለት በደንብ ምንድን ነው? ጥጡ የሚፈተልበት ነው። እንዝርት አይደለም፣ ደጋን ነው። ደጋን አይደል? በእሱ በደንብ አድርገው ሲመታ ምን ኩፍስ ይላል። አይደል? ምንድነው ይሆነው? ባዘቶ። እኔ እናቴ ትዝ ትለኛለች፣ የእናቴ እናት አያቴ፣ አያት ያሳደገችኝ። እግዚአብሔር የተመሰገነ ነው። ተመልከው፣ እሷ ስትበዝተው ይሄን ጥጥ ተከምሮ ይታየኛል። ነጭ ነው ነጥብ ቢኖርበት ይታያል። ደምን ደም በደም የታለለ ጨርቅ ደግሞ እዩ ምን እንደሚመስሉ እንዴት እንደሚያስፈራ እዩ። ያንን ነው የሚለው እግዚአብሔር። እንደዛ የታለለውን ልትነኩት የምትጸየፉትን የቆሸሸውን ማንነታችሁን ይላል፣ በንሳ ብዝ ታደርገዋለሁ። አያችሁ፣ ልዩነቱን አያችሁ። እንደዚህ የሚያስፈራ ልትነኩት የፈራችሁትን ማንነታችሁን በንሳ እንደ ጥጥ ብዝት አደርገዋለሁ ይላል እግዚአብሔር። የተመሰገነ ይሁን። እንደ ጥጥ ብዝት እግዚአብሔር ያንጻል። ፍቅርና ሰላምን ይስጥን። እግዚአብሔር የተመሰገነ ይሁን።